የክረምቱ ዝናብ በተለያዩ በኢትዮጵያ አካባቢዎች አደጋዎችን ሊያስከትል እንደሚችል የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ አስታውቋል። ሕብረተሰቡ ከሚመለከታቸው አካላት ጋር ሆኖ ጥንቃቄ እንዲያደርግም አሳስቧል። ፀሐይ ዳምጠው ዝርዝር አላት። በኢትዮጵያ አንዳንድ ቦታዎች ላይ መደበኛና ከመደበኛ በላይ ዝናብ እያገኙ እንዳሉ ሁሉ በዘንድሮ ክረምት ከመደበኛ በታች የዝናብ ስርጭት ያለባቸው አካባቢዎችም እንዳሉ የኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ ገልጸዋል። በኢትዮጵያ ብሔራዊ ሜትሮሎጂ ኤጀንሲ የአየር ትንብያ ባለሙያው አቶ ታምሩ ከበደ ለአሜሪካ ድምጽ በሰጡት መግለጫ ክረምቱ የገባው በአንዳንድ አካባቢዎች ወቅቱን መጠበቁን እና በሌሎች ደግሞ ዘግቶ መግባቱን አመልክተዋል። ብሔራዊ ሜትሮሎጂ ኤጀንሲ ዘንድሮ ትንበያ ሰጥቷል። የክረምት ትንበያ ባለፈው የግንቦት መጨረሻ አካባቢ። በዚህ መሰረት የዘንድሮ ክረምት ከአስራ ዘጠኝ ዘጠና ስድስት እንደ ፈረንጆቹ አቆጣጠር ሁለት ሺ ስምንትና ከሁለት ሺ አንድ ጋር ተመሳሳይነት ወይንም ተቀራራቢነት ይኖረዋል ብሎ ትንበያ ሰጥቷል። የእነዚህን ዓመታት ወደኋላ ተመልሰን ትንተና በምናዘጋጅ በምንሰራበት ጊዜ አብዛኛዎቹ ቦታዎች ላይ መደበኛና ከመደበኛ በላይ የሆነ ዝናብ እንደነበራቸው ነው መረጃዎቹን የሚያሳዩት። ከዚህ መነሻነት እንግዲህ የዘንድሮ የክረምት ሀያ ሀያ አንድ የክረምት ወቅትም በተለይ በምዕራብ አጋማሽ የሀገራችን አካባቢዎች ላይ ከመደበኛ በላይ ቀሪዎቹ የክረምት ዝናብ ተጠቃሚ ማለትም የሰሜን ምስራቅ መካከለኛው የደቡብ ደጋማ ስፍራዎች በተወሰነ መልኩ እንደዚህ ምስራቅ የሀገራችን አካባቢዎች ላይ መደበኛውን ፈር የተከተለ ዝናብ ይኖራል ብሎ ትንበያ አስቀምጦ ነበረም። ከዚህ መነሻነት እንግዲህ ባለፉት ሁለት ወራት የነበረውን በምናይበት ጊዜ አብዛኛዎቹ ቦታዎች ላይ መደበኛውን ፈር የተከተለ ዝናብ ያገኙ ሲሆን፣ በጥቂት የሰሜን ምስራቅ አካባቢዎች ላይ ከመደበኛ በላይ እንደነበረ ማየት ተችሏል። በዘንድሮ ክረምት ሀገሪቱ በጥቅሉ የምጠበቀውን ያህል ዝናብ እያገኘች ቢሆንም በአንዳንድ አካባቢዎች ከመደበኛ በላይ ዝናብ እያገኙ መሆኑን፣ በአንዳንድ ቦታዎች ላይ ደግሞ መቆራረጥ እንደነበር አቶ ታምሩ ተናግረዋል። በዚህ መሀል እንግዲህ አልፎ አልፎ ባሉት ቀናት የመቆራረጥ ሁኔታም ታይቷል። በተለይ በዚህ በአርሲ እና በባሌ አካባቢዎች ላይ። ይህም ሁኔታ እንግዲህ የተከሰተው ለዝናብ መፈጠር አመቺ ሁኔታን የሚፈጥሩ የሚቴሮሎጂ ክስተቶች በተለይ የክረምት ድንበር ብለን የምንጠራው አይቲቪ ዜት የመዋዠቅ ሁኔታ አለ ማች ወደ ሰሜናዊ ንፍቀ ክበብ ከመደበኛ በላይ ተንጠልጥሎ ወይንም ደግሞ ወደ ላይ ሺፍት ያደረገበት ሁኔታ ነበረ እና። ይህ ሁኔታ ደግሞ በደቡባዊ ክፍል ላሉት አካባቢዎች ላይ በተወሰነ መልኩ እጥረት ያስከተለበት ሁኔታ ተስተውሏል። በሌላ በኩል ቀሪዎቹ አካባቢዎች ላይ በቂ የሆነ ዝናብ እያገኙ እንደነበረ ነው ያየ ነው ማለት ነው። በዚህም ባሻገር እንግዲህ በአንዳንድ ቦታዎች ላይ እንዲሁም ከበድ ያለ ዝናብም የተመዘገበበትን ሁኔታ አይተናል። የዘንድሮ ክስተት በእርግጥ በሐምሌ መጨረሻዎቹ አካባቢ ላይ የተከሰተው የዚህ የጉም በተለይ በመካከለኛው የሀገራችን አካባቢዎች አዲስ አበባን ጨምሮ በደጋማ ስፍራዎች ላይ ለከታታይ ቀናት ለረዝም ላሉ ቀናት የተስተዋለበት ሁኔታን አይተናል። ነሐሴም ከገባ ወዲህ ደግሞ በአንዳንድ ቦታዎች ላይ እነዚህ የበረዶ የቀላቀለ መጎድጓዳማ ዝናብም ተጽዕኖ እንዳሳደረ አይተናል። ያለፉት ከሞላ ጎደል እንግዲህ ይሄንን ነው የሚመስለው። የክረምቱ ወቅት አሁን የሚገኘው አጋማሽ ላይ መሆኑንና በአብዛኛው የሀገሪቱ አካባቢዎች ከባድና በረዶ የቀላቀለ ዝናብ ሊጥል እንደሚችል ገልጸዋል። በእርግጥ ሁሉም አካባቢዎች በተመሳሳይ ወቅት ክረምት ይገባል ማለት አይደለም። ክረምት የሚጀምረው ከደቡብ ምዕራብ የሀገራችን አካባቢዎች ናቸው። እነዚህ አካባቢዎች ቀደም ብሎ በሚያዛ እና በመጋቢት ላይ ረጅም የዝናብ ወቅትም ስላላቸው ከዛ የጀምርና ቀስ እያለ ወደ መካከለኛ ወደ ምስራቅና ወደ የሀገራችን አካባቢዎች ላይ እየተስፋፋ ይሄዳል እና ስለዚህ አሁንም የክረምት አጋማሽ ላይ እንደ ነው ያለ ነው እና ክረምቱ እየተጠናከረም ነው ያለው። ስለዚህ በተጠናከረ ሁኔታ ቢያንስ እስከ መጪዎቹ አስር አስራ አምስት ቀናት የሚቀጥልበት ሁኔታ ነው የምናየው። ረዘም ላለ ሰዓታት ደቂቃዎች የሚዘንቡበት ሁኔታ ነው የሚፈጠረው እና በአጠቃላይ በቀጣዮቹ ቀናትን እነዚህ የክረምት ዝናብ ተጠቃሚ አካባቢዎች ላይ በተለይ ደግሞ ሰሜናዊ አጋማሽ ሀገራችን የምንለው ለትግራይ፣ አማራ፣ አፋር ምዕራባዊ ክፍል፣ ቤኒሻንጉል ጉሙዝ፣ ምዕራብና መካከለኛ ኦሮሚያ እንደዚሁም ደግሞ የደቡብ ሕዝቦች ሰሜናዊ ክፍልና አርሲ አካባቢዎች ላይ ከመደበኛ በላይ እና እንደዚሁም መደበኛ የሆነ ዝናብ የማግኘት እድል ይኖራቸዋል ማለት ነው። በተለይ ጎርፍና የመሬት መንሸራተት አንዳንድ ቦታዎች ላይ ሊከሰት እንደሚችል አቶ ታምሮ አስጠንቅቀው፣ ህብረተሰቡ በከተማም ሆነ በገጠር እንዲጠነቀቅ አሳስበዋል። አዋሽ ተፋሰስ አካባቢዎች በዚህ በአባይ ተፋሰስ አካባቢ ተፋሰስ አካባቢ የሚገኙ ቦታዎች ላይ በተለይ ደግሞ ለጎርፍ ተጋላጭ ተብሎ የሚታወቁት የምዕራብ መካከለኛ ኦሮሚያ፣ የደቡብ ሕዝቦች እንደዚሁም ደግሞ ምዕራብ አማራ አካባቢዎች ላይ ጠንከር ሊል ስለሚችል ከወዲሁ ጥንቃቄ እንዲያደርጉ ብሔራዊ ሜትሮሎጂ ኤጀንሲን ያሳስባል። ከዚህም ባሻገር እንግዲህ በዚህ በመሀል በመሀል እንደዚህ ፀሐይ በጣም በምትወጣበት ጊዜ ከዛ መነሻነት የሚፈጠሩ የደመና ክምችቶች አሉ። በዛን ጊዜ ኮንቬክቲቭ ሬይን ወይ ደግሞ በአንድ ጊዜ በጣም ኃይለኛ ሻወር የሆነ ዝናብ ሊዘንብ ስለሚችል ያም እንግዲህ ጥንቃቄ ማድረግ አለበት። በከተሞችም ስንመለከት እንግዲህ የውሃ ፍሳሾች በሚዘጉበት ጊዜ ውሃ መሄጃ ስለሚያጣ ወደ ጎርፍና የሚቀየርበት ሁኔታ ስለሚኖር በከተሞችም አካባቢ የሚመለከተው አካል የከተማ አስተዳደሮችም ቢሆን ጥንቃቄ ማድረግ አለባቸው። ህብረተሰቡንም አዌር ማድረግ አለባቸው። ቦታ እነዚህ የተዘጋጉ ቱቦዎችንም እንደዚሁም መከፋፈት አለባቸው ነው የምንለው። ከጥቂት ቀናት በፊት በአዲስ አበባ በተለያዩ ቦታዎች በጣለው ዶፍ ዝናብ የደረሰው ጎርፍ መከኒሳ አካባቢ የስምንት ሰው ህይወት ማጥፋቱ ና ንብረት ላይ ጉዳት ማድረሱ ተዘግበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ